ወደ ተከታዩ ዘገባ እናልፋለን። የአሜሪካው ፕሬዚዳንት ባራክ ኦባማ ለሁለት ቀናት የሥራ ጉብኝት ኩባ ትናንት ገብተው እዛው ናቸው። ዛሬም ሁለቱ ሀገሮች አንዳቸው ሌላውን በጠላትነት ፈርጀው ከግማሽ ምዕት ዓመት በላይ ለዘለቁበት የግንኙነት ምዕራፍ መዝጊያ ያበጃል የተባለበትን ታሪካዊ ውይይትም ዛሬ እያካሄዱ ናቸው። አሁንም ሁለቱም ፕሬዚደንቶች ቆመው እየተነጋገሩ ናቸው በዚች ደቂቃ የአሜሪካ ድምፁ ሪቻርድ ግሪን እና ሌሎች ዘጋቢዎቻችን ከአቫና ያጠናቀሯቸውን ዘገባዎች ጽዮን ግርማ ታቀርባለች። ከዘጠና አመታት በኋላ ኩባን የጎበኙ የመጀመሪያው አሜሪካዊ መሪ ሆነዋል ፕሬዚዳንት ባራክ ኦባማ። የቀዝቃዛው ጦርነት አመታትን ጨምሮ ከግማሽ ምዕት ዓመት በላይ ሆድና ጀርባ ሆነው የቆዩት የሁለቱን ሀገሮች የውጭ ግንኙነት ፖሊሲ የሚያድስ ውይይት በዛሬው እለት ሲካሄድ ፕሬዚዳንት ኦባማ ከኩባው አቻቸው ራውል ካስትሮ ጋር የሁለቱን ሀገሮች ግንኙነትና የሰብአዊ መብት ይዞታ በማሻሻል ዙሪያ ይነጋገራሉ ተብሎም ይጠበቃል። እነዚህ ውይይቶች በኩባና ዩናይትድ ስቴትስ መካከል ከሃምሳ ዓመታት በላይ የዘለቀው የሻከረ ግንኙነት እንደገና እንዲሻሻል በር ይከፍታሉ ተብሎላቸዋል። ፕሬዚዳንት ባራክ ኦባማ ወደ ኩባ ያመሩት ቤተሰቦቻቸውን፣ የህዝብ ተወካዮቻቸውን፣ የፖለቲካ ፓርቲ ከፍተኛ ባለስልጣናትን፣ እና ኩባዊ አሜሪካዊ የንግድ ድርጅት መሪዎችን ያካተተ ቡድን ይዘው ነው። ኩባ ላይ የሚያደርጓቸው ውይይቶች በውጭ ግንኙነት፣ በንግድ ግንኙነቶች እና በሰብአዊ መብቶች ጉዳዮች ላይ አተኩሮም ነገ ይቀጥላል። ዛሬ በነበረውና እየተካሄደ ባለው ውይይት ፕሬዝዳንት ኦባማ የመሰብሰብና የመናገር ነጻነት እንዲሁም ለኩባ ህዝብ ኢንተርኔት የማድረስ ጉዳይ ላይ ከራውል ካስትሮ ጋር የሚወያዩባቸው ተጨማሪ ነጥቦች ናቸው ተብሏል። ፕሬዝዳንት ባራክ ኦባማ እሁድ ከሰዓት በኋላ የሉካን ቡድኑንና ቤተሰቦቻቸውን ይዘው ከዘጠና ዓመት በኋላ ኩባን የጎበኙ ፕሬዚዳንት ቢሆኑም የኩባው ፕሬዚዳንት ራውል ካስትሮ ግን ኤርፎርስ ዋን ያረፈበት ጆሴ ማርቲ አየር ማረፊያ ተገኝተው አልተቀበሏቸውም። በምትካቸው አቀባበል ያደረጉላቸው የውጭ ጉዳይ ሚኒስትሩ ብሩኖ ሮድሪጎዝ ከአነስተኛ የኩባ ልዑካን ቡድን ጋር በመሆን ነው። ፕሬዝዳንት ኦባማ ካረፉም በኋላ በቀጥታ ወደ ሆቴል አምርተው ከአሜሪካ ኤምባሲ ሰራተኞችና ከቤተሰቦቻቸው ጋር ተገናኝተው ተወያይተዋል። ስለ ኩባ ጉብኝታቸው በተናገሩም ጊዜ ኤርፎርስ our very first stop. So Air Force One በኩባ አየር ጣቢያ ለመጀመሪያ ጊዜ አርፋለች። የዚህ ታሪካዊ ጉብኝት ዋናው እርምጃ ከኩባ ሕዝብ ጋር በቀጥታ ለመወያየትና የንግድ ስምምነቶችን ለማድረግ እንዲሁም በሁለቱ ሕዝቦች መካከል አዲስ ግንኙነት ለመገንባት ታሪካዊ እድል መፍጠሩ ነው። ለኔ ደግሞ ላለኝ ራዕይ ለመጪው ጊዜ ውጥን የማዘጋጅበት ጊዜ ነው። የቀድሞውን ጊዜ ሁኔታዎች ለወደፊቱ በብሩህ ተስፋ የሚለውጥ ዕድል ይሆናል። ከዚያም ጥንታዊቷን ሀቫና በእግራቸው በመዘዋወር ጎብኝተዋል። ኦባማ በእግራቸው ሲዘዋወሩ የተመለከቱ ሄሌና ቫንኩዚ የተባሉ አንዲት አዛውንት ፕሬዚዳንቱን በቅርበት በአይናቸው መመልከታቸው እንዳስደሰታቸው ተናግረዋል። በጣም ጓጉቻለሁ። በእውነት ፕሬዚዳንት ኦባማን እንዲህ በቅርቡ ለማየት መቻሌ ክብር ነው። ይህን የምለው ደግሞ ከልቤ በሚሰማኝ የቅንነት ስሜት ነው። ፕሬዚዳንት ኦባማ በቀሪ የቆይታ ጊዜያቸው ከሲቪል ማህበረሰብ አባላትና ከሰብአዊ መብት ተሟጋቾች ጋር ይወያያሉ፣ ለኩባ ህዝብም ንግግር ያደርጋሉ ተብሎ ይጠበቃል። የኩባውን ጉብኝት ካጠናቀቁም በኋላ ማክሰኞ ወደ አርጀንቲና እንደሚጓዙ ተነግሯል።